የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበር አረጋዊ በርሄ መቀሌ ላይ በነበረው የጀኔራል ሰዓረ መኮንን ና የሜጀር ጀነራል ገዛኢ አበራ የቀብር ስነ ስርዓት ላይ ለመካፈል በተገኙበት የድብደባ ሙከራ እንደተደረገባቸውና ለአንድ ቀን በፖሊስ ታስረው እንደነበረ ተናግረዋል። የትግራይ ዲሞክራሲያዊ ትብብር ዛሬ በአዲስ አበባ በሚገኘው ቢሮ በሰጠው ጋዜጣዊ መግለጫ የፓርቲው ሌላ አመራር ደግሞ የግድያ ሙከራ ተደርጎባቸዋል ብሏል። ግርማቸው ከበደ ባለፈው ቅዳሜ ምሽት ሰኔ 15 ቀን 2011 ዓ ም የኢትዮጵያ መንግስት የመፈንቅለ መንግስት ሙከራ ነበር ባለው ጥቃት የተገደሉት የጦር ኃይሎች ጠቅላይ ታማዦር ሹም ጄኔራል ሰዓረ መኮንንና ጡረታ ላይ የነበሩት ሜጀር ጄኔራል ገዛ ያበራ የቀብር ስነ ስርዓት በመቀሌ ከተማ መከናወኑ ይታወሳል። በዚህ የቀብር ስነ ስርዓት ላይ ለመካፈል የተገኙት የትግራይ ዴሞክራሲያዊ ትብብር ወይም ትዴት ሊቀመንበር አረጋዊ በርሀ ዛሬ በአዲስ አበባ በሚገኘው የፓርቲው ቢሮ ከአረና ትግራይ ለሉዓላዊነትና ዴሞክራሲ ፓርቲ ጋር በጋራ በሰጡት መግለጫ የድብደባ ሙከራ ተደርጎብናል ብለዋል። በቀብር ስነ ስርዓቱ ላይ የፖለቲካ ዘመቻና ለምርጫ የሚደረግ ዘመቻ አካሄድ የሚመስል አስነዋሪ ድርጊት ታዝበናል ያሉት የትዴት ሊቀመንበር ተፈጥሯል ያሉትንም ክስተት አብራርተዋል። በራፉ እስክንደርስ ድረስ ምንም አላጋጠምንም። በራፉ ላይ ግን ጩኸቱ ወደኛ ዞረ። የተወሰኑ ቡድኖች ጀመሩት። ከዛ በኋላ ተጨማሪ ወጣቶች ናቸው ጆይን አደረጓቸው። ፖሊሶች ወዲያው ከከበውን በኋላ ድንጋይ መወርወር ጀመሩ። ድንጋዩ የሚያርፈው ፖሊሶቹ ላይ ነበር፣ እኛ ጋር አልደረሰም። ፖሊሶቹ ከበው ተከላክለው ልናል። እዚህ ላይ የመቀሌ ፖሊሶች ላመሰግን እወዳለሁ በግልጽ ምክንያቱም እነሱ እየተሰበሩ እኛ ምንም አልሆንም እኔ እንኳን የምመሰክረው አራት የተጎዱ ፖሊሶች አይቻሉ ራሳቸው አንዱ እራሱ የተፈነከተ ሌሎቹ ከወገባቸው በታች በድንጋይ የተሰበሩ የሚያነክሱም አይቻሉ ስለዚህ በእኔ በኩል አራት ጉዳተኞች አይቻለሁ ይሄ ከሆነ በኋላ ፖሊሶቹ ተጠናክረው በብዛት መጥተው እኛን ከለል አድርገው መኪና ወዳለበት ቦታ ወሰዱን እንደደረሱ ተከታትለው መጡ። ተወሰኑ ወጣቶች መኪና ላይም ድንጋይ መጣል ጀመሩ። ፖሊሶቹ በተጠናከረ ሁኔታ በመኪናው ከአካባቢው አውጥተው ወደ የመቀሌ ፖሊስ ጣቢያ መሀል የሚገኘው አክሱም ሆቴል አጠገብ ነው እንዳየሁት፣ እዛ ወሰዱን። ከዚያ በኋላ የበረራ ሰዓት አስተካክለው ወደ አውሮፕላን ማረፊያ በፖሊስ እየተወሰዱ እንደነበር እንደሚያውቁ የተናገሩት የትዴት ሊቀመንበር አረጋዊ በርሀ ወደ አውሮፕላን ማረፊያ ሲወስዷቸው በነበረው ፖሊስ ስልካቸውን ተነጥቀው መቀሌ አቅራቢያ ኩይሃ ውስጥ ወዳለ እስር ቤት እንደተወሰዱ ተናግረዋል። ኩሃ ደርሰን በቀጥታ ወደ ፖሊስ ጣቢያ ወሰዱን። ፖሊስ ጣቢያ አንድ ከፍታ ቦታ ነው። እዛ አንድ ክፍል ውስጥ ይህን ከዚህ ግማሽ የሚሆን ክፍል ውስጥ ከተቱኝ። ቆለፉብኝ። በሱ ኋላ ሌላው ተጨማሪ እቃዎች ቁልፍ ምናምን ወሰዱ ሰዓት ምናምን ወሰዱ። ምን እየሰራችሁ ነው ብዬ ጥያቄ ባቀር የሚያውቁት ነገር የለም። እነሱ የታዘዙትን ነገር ነበር ሲሰሩ የነበሩ ማለት ነው። እኛ የምናውቀው ነገር የለም ምናምን አሉ። ከዛ በኋላ ክፍል ውስጥ አንዲት ወንበርና አንዲት ፍራሽ አመጡልኝ። ሌላ እቃ የለም። ብናምጣ ያሉ አልፈልግም አልኳቸው። እንዳታመጡ አልፈልግም አልኳቸው። አደርኩ ጧት መጥተው አንኳኩተው አሁን መሄድ ትችላል አሉ። ወደ አራት ሰዓት ገደማ ማለት ነው። አዛዡ ጥሩ ሰው ነው። ምንም እንደምናውቀው አንዳንድ ግፍ መገፍተር ምናምን አልነበረበትም። ጥሩ አያያዝ ነው ያደረገልኝ። በሌላ የትግራይ ዴሞክራሲያዊ ፓርቲ አመራር ላይ ደግሞ የግድያ ሙከራ ተደርጓል ብለዋል የፓርቲው ሊቀመንበር አረጋዊ በርሀ። እንዲያውም የአመራር አባል ነው አቶ አማኑኤል የሚባል እሱን ፖሊሶች ተከታትለው ይዘው ወደ ጫካ ወስደው በሽጉጥ አስፈራርተው ጥለው፣ አራት ሆነው አንድ ፖሊስ ዩኒፎርም የለበሰ ሶስት ሲቪል የለበሱ ወደ መሬት ጥለው አፍነው ይዘው መርዝ አጠጡት ግን የተወራጨ ብልቃጡ ወደ ሆዱ ሁሉም ሊገባ አልቻለም። የገባው ግን ደም አስተፋው ሞተዋል ብለው ጥለውት ሂደው፣ ይህን ያዩ ሰዎች ተከታትለው ወደ ሆስፒታል ወሰዱት። አሁን ሕክምና እያገኘ ነው ያለው። ሕይወቱ አላለፈም፣ በሕይወት አለ። እንደሚሻለውም ሐኪሞቹ ተናግረዋል። በጋዜጣዊ መግለጫው ላይ የተገኙት የአረና ትግራይ ለሉዓላዊነትና ዴሞክራሲ ማዕከላዊ ኮሚቴ አባል አቶ መሐመድ ጅሃር የፓርቲያቸው ሊቀመንበር አብርሃ ደስታና የትዴት ሊቀመንበር አረጋዊ በረህ ላይ ጉዳት ለማድረስ ታስቦ ነበር ብለዋል። በሁለቱ ፓርቲዎች አባላት ላይ ከዚህ በፊት የመግደል ሙከራ እንደተደረገና የተገደሉ አባላት እንዳሉም አቶ መሐመድ ተናግረዋል። ሁለቱ ፓርቲዎች ዛሬ በጋራ በሰጡት ጋዜጣዊ መግለጫ እነዚህ ተደጋጋሚ ድርጊቶች የተከበረውን የትግራይ ህዝብ መብት የሚረግጡ ስሙንም የሚያጎርፉ ተግባሮች ናቸው ብለዋል። በእነዚህ ጉዳዮች ላይ የፖሊስን ምላሽ ለማግኘት የአሜሪካ ድምፅ ሬዲዮ ወደ ትግራይ ክልል ፖሊስ ኮሚሽን ቢደውልም ስልካቸው አይነሳም። ምላሻቸውን እንዳገኘን የምናቀርብ ይሆናል። ዛሬ በጋራ ጋዜጣዊ መግለጫ የሰጡት የትግራይ ዴሞክራሲያዊ ትብብርና አረና ትግራይ ለሉዓላዊነትና ዴሞክራሲ በመጪው ሐምሌ ወር እንደሚዋሃዱን ገልጸዋል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ